በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው ተቃዋሚው የኢትዮጵያ ፌዴራላዊ አንድነት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል የሚለው የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አነጋገር አምባገነኖችን ያበረታታ ነው ሲልም መድረክ ተችቷል። ሰላማዊ ትግሉን አጠናክሮ እንደሚቀጥል ያስታወቁት የወቅቱ የመድረክ ሊቀመንበር በበኩላቸው ከሚቀጥለው ጉባኤው በኋላ መድረክ እንደሚዋሃድም ጠቁመዋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትናንት አመሻሹ ላይ ለሁለት ቀን የዘለቀውን ልዩና አስቸኳይ ጠቅላላ ጉባኤውን ሲያጠናቅቅ ባለ አስራ ሶስት ነጥብ የአቋም መግለጫ ወጥቷል። የመድረክ ጠቅላላ ጉባኤ ያወጣው የአቋም መግለጫ ገለልተኛ የምርጫ አስፈጻሚ የሀገር ውስጥና የውጭ ታዛቢ በሌለበት ነጻ ፍትሐዊ ተአማኒና በሁሉም ዘንድ ተቀባይነት ያለው ምርጫ ማካሄድ እንደማይቻል ገና ከጅምሩ ሲያስገነዝብ የቆየ እንደነበረ ገልጿል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በማን ያለብኝነት ምርጫው እንዲካሄድ አድርጎ በሚያሳፍር ውጤት እንደተጠናቀቀ ዘርዝረዋል። ይህንን የምርጫ ሂደትም ሆነ ውጤቱን ግን ጉባኤው አይቀበለውም ይላል መግለጫው። የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የመድረክ ስራ አስፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችንን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ህገ መንግሥቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል። መግለጫው አክሎም የተካሄደው ምርጫ የዲሞክራሲ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ህገወጥ ተግባር ነው ብሎታል። ስለሆነም የምርጫውን አፈጻጸም የሚያጣራ በሐቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለህዝባችን በአስቸኳይ ይፋ እንዲደረግ ሲል ይጠይቃል። ከምርጫው ፍጻሜ በኋላ በአባላቱ ላይ እየተፈጸመባቸው ነው ያለውን ወከባና ማስፈራራት ከዚያም አልፎ የሚካሄደውን እስራት፣ ግድያ፣ ቤት ማፍረስ እንዲሁም ከቤትና ከስራ ማባረር መንግስት በአስቸኳይ እንዲያስቆም ይጠይቃል። በምርጫው ማግስት ኢትዮጵያን የጎበኙት ፕሬዚደንት ባራክ ኦባማ በስልጣን ላይ ስላለው መንግስት በተናገሩት ንግግርም መድረክ ያደረበትን ቅሬታ የአቋም መግለጫው አንድ ነጥብ አድርጎታል። አቶ ገብሩ ገብረ ማርያም በዚሁ ጉብኝታቸው ወቅት የመድረክን አመራር በመገናኘት የኢህአዴግን ገለጻ ብቻ ሳይሆን የተቃዋሚውን ወገንም እንዲያዳምጡ በእምቢያሳቸው በኩል ተጠይቀው ሳይቀበሉ በመቅረት የኢህአዴግ ወገን ራሱን እንከን የለሽ አድርጎ ባቀረበው ገለጻ ላይ ተመስርተው የሰጡት ጋዜጣዊ መግለጫ በተለይም ኢህአዴግን በትምህርት ጥቅስ ውስጥ በዲሞክራሲያዊ ምርጫ የተመረጠ መንግስት የጥቅሱ መጨረሻ የተባለው ሙገሳ የተሳሳተና አምባገነኖችን ያበረታታ ሊሆን ይችሏል። ይህ የመድረክ ልዩና አስቸኳይ ጉባኤ በጉዳዩ ላይ ፋትና በጥልቀት ተወያይቶ ማዘኑን በግልጽ ደብዳቤ ለኤምባሲው እንዲደርስ ወስኗል። በዚህ ምርጫ መድረክ ባለማሸነፉ አጀንዳው ባለመሳካቱ አኩርፎ ሰላማዊ የትግል መንገዱን እንደማይለውጥ ባጽንኦት የገለጹት የወቅቱ የግንባሩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። የነጠረ የትግል ስልት ቀይሶ በሰላማዊ ትግሉ ይቀጥልበታል ያሉት ፕሮፌሰር በተለይ ለቪኦኤ በሰጡት ቃለ ምልልስ ከዚህ በፊት ያልተጠቀማችሁበት ምን አይነት ስልት ነው ለመጠቀም የወሰናችሁት የሚል ጥያቄ ነበር ያቀረብኩላቸው። ሰልፎች ይኖራሉ፣ ሌላም ሰላማዊ የተቋሙ እንቅስቃሴዎች ይኖራሉ። እነዚህን በአሁኑ ጊዜ አንድ ሁለት ሶስት አራት እያልን ስማቸውን እየጠራን ማስቀመጡ ተገቢ አይሆንም። ነገር ግን እየተጠና በለወቅቱ ለአካባቢው ተግባራዊ ሊሆን ሊፈጸም ይችላል የምንላቸውን ሁሉ ስልቶች ለመጠቀም ውሳኔያችን ይሄ ነው። ፕሮፌሰር በየነ ጴጥሮስ ጉባኤው የመድረክ ድክመቶች ናቸው ብሎ በተመለከታቸው ነጥቦችም ላይ ተወያይቶ መመሪያ መስጠቱን ዘርዝረዋል። አባል ድርጅቶቹ በየራሳቸው ማንቀሳቀስን ወደዚያ ያደላሉ ይሄ እንድታረም ውሳኔ ተሰጥቶበታል። አባል ድርጅቶቹ ያላቸውን በፋይናንስም ሆነ ሌላ አቅም አስተባብረው እንዲንቀሳቀሱ ይሄም ውሳኔ ተሰጥቶበታል። እስካሁን ድረስ ለምሳሌ ድጋፍም ስብሰባ ውጭ ሀገሩ ምን ይዞ ይሆን አባል ድርጅቶቹ የየፊናቸውን ጥረት ማድረጉ ነበረ ጎልቶ የታየው። ይሄ ቀርቶ ግን በመድረክነት እንደዚህ ሁሉ ድጋፎች እንዲሰባሰቡ ውሳኔ ላይ ተደርሷል። ጉባኤው ትኩረት ሰጥቶት የነበረው ሌላው ጉዳይ ደግሞ ከሌሎች ተመሳሳይ አቋም ካላቸው የፖለቲካ ፓርቲዎች ጋር በትብብር መስራትን ነው። ከዚያ በተጨማሪም ልዩ ልዩ የህብረተሰቡን ክፍሎች ማደራጀት እንደሆነ ገልጸዋል። መድረክ ግን ከሚቀጥለው ጠቅላላ ጉባኤ በኋላ ወደ አንድ ውሁድ ፓርቲነት ሊያድግ እንደሚችል ጠቁመዋል። የመድረክ አመራር የውህደትን ጥያቄ እስከሚቀጥለው ጉባኤ ድረስ በጥልቀት ተነጋግሮ አባል ድርጅቶቹም አስፈላጊውን የውስጥ ድርድርም ጭምር አድርገው ሪፖርት እንዲያደርጉ ምናልባት ከምቀጥለው ጉባኤ ቀጥሎ ወደ ውህደትም የመሸጋገር ሊኖር ይችላል ማለት ነው። ስለዚህ ያም የቤት ስራ ተሰጥቷል። አባል ድርጅቶችም ላመራሩ እና እነዚህ ሁሉ እንግዲህ ተጠቃለው ቃራ ግንባር ሆነን መንቀሳቀስ ከቻል ቀደም ያልናቸውን የአደግ ላይ ጫና ፈጥሮ የምርጫውን ምህዳር ማስከፈት ይቻላል የምለው ጋር እንደርሳለን ብለን ወስነናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የተሰኘውን ግንባር ከፈጠሩት መካከል ከወራት በፊት የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ ተለይቶታል። የዛሬዎቹ የግንባሩ አባላት አረና ትግራይ ለሉዓላዊነትና ለዴሞክራሲ፣ ኦሮሞ ፌዴራሊስት ኮንግሬስ፣ የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት፣ አንድነት ፓርቲና የሲዳማ አርነት ንቅናቄ ናቸው። መለስካቸው አመሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ